The Voice of America. በኢትዮጵያ የሚገኙ የተፎካካሪ ፓርቲ መሪዎች በታላቁ የህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቅን በተመለከተ የተሰማቸውን ደስታ ገለጹ። ይህ የመጀመሪያው ሂደት ለኢትዮጵያውያን የሚያስተላልፈው ትልቅ መልእክት አለውን ብለዋል። መለስካቸው አመሃ ዝርዝር ዘገባ አለው ቪኦኤ ዛሬ እና አናገራቸው የአንዳንድ ተፎካካሪ ፓርቲ መሪዎች በታላቁ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት ብስራት በእጅጉ መደሰታቸውን ያላንዳች ልዩነት ነበር የገለጹት። ይህ ግን ሙሉ ደስታ የሚሆነው ሲጠናቀቅ እንደሆነ የገለጹት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። እኛ ከዚህ በፊትም እንግዲህ ውሃ በተያዘለት ጊዜ ሙሌቱ መጠናቀቁ አስፈላጊ ነው፣ ይህ ከታለፈ ውድቀትን ሊያስከትል ይችላል ብለን ሀሳባችን ስንገልጽ ነበር። ትናንትና እንግዲህ የተወሰነ የውሃ መጠን መሞላቱ ተነግሯል። ይህ መጀመሩ ጥሩ ነው ብለን ነው የምንገምተው። በተለይም ከግብጾች አንጻር ስናይ አንድም የውሃ ጠብታ መሞላት የለበትም የሚል አቋም ያላቸው ይመስላል። እንግዲህ ከመጀመሪያው ጀምሮ እና በዚህ በኩል ስታይ መሞላቱ ጥሩ ነው። ያን ያ ታልፏል ግን ቢሊዮን ኪቢክ ነው መሰለኝ በዛ አካባቢ ነው ከጠቅላላው ሰባ አራት ቢሊዮን ኪቢክ ሜትር ማለት እንግዲህ አስር ፐርሰንት አልሞላም፣ ገና ወደ ዘጠና ፐርሰንት ይቀራል። ይሄ ብዙ ብዙ ስራ ነው የሚጠብቀን። ሙሉ ደስታ ሊሆን የሚችለው ያኔ ስጠናቀቅ ነው የምል እምነት ነው ያለ። ነው እንደው እንደ እንደ ሀገር ይሄ ፕሮጀክት ምንድን ነው የሚያስተምረን ብለው ነው የሚያስቡት። የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ደግሞ ይህ የመጀመሪያው ሙሌት ባሳደረው የደስታና የድል ስሜት የግድቡን ሥራ ማፋጠን የሀገርን አንድነት ያጎለብተዋል የሚል አንድምታ ያለው አስተያየት ሰጥተዋል። አባይን ስንገድብ ለትርፍ ወይም አንዱን ለመጉዳት አንዱን ለመጥቀም አይደለም፣ ራሳችንን ለመቻል ነው። ይህንን የአባይ ግድብ ከውስጥም ከውጭም የውስጥ አርበኛ ና የውጭ ጥላት በበዛበት ሁኔታ ኢትዮጵያ ሕዝብ ከራሱ ከፍሎ ግድቡን እዚህ ደረጃ ደርሶ የመጀመሪያ ውሃ መሞላቱ እጅግ የሚያስደስት ነው። ድርጅታችንን መያድ በዚህ የተሰማውን ደስታ መግለጽ ይፈልጋል። አባይ ብሔራዊ አንድነታችንን የሚገልጽ ነው። ይህ ግድብ ና ድርጅታችን መያድ ደግሞ እንደምታውቀው በአንድነትና ብሔራዊ ጥቅማችንና በሉዓላዊነታችን ላይ የሚደራደር ድርጅት አይደለም። በኢትዮጵያዊ አንድነትና በኢትዮጵያ ሉዓላዊነት ብሔራዊ ጥቅም ላይ ምንጊዜም ቢሆን ቀድሞ የሚሰለፍ ነው እንጂ ከኋላም ሰላፊ አይደለም። ድርጅታችን ግድቡ የሞላ ሲሄድ የውጭ ጥላቶችና የውስጥ አርበኞች አጀንዳቸው እየተነጠቀ እነሱ እየከሰሙ ይሄዳሉ። ውሃው የሞላ ሲሄድ በጥንቃቄ በዲፕሎማሲው መንገድ ግንባታውም እና በሙሊቱም ላይ በተያዘለት ፕሮግራም በተፋጠመ መልኩ አሁንም እንዲቀጥል ድርጅታችን ጽኑ እምነቱ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ደግሞ ይህ ግድብ ብዙ ትርጉም ያለው ነው ይላሉ። እውነት ለመናገር በቀሰማን ጀምሮ በጣም በደስታ ውስጥ ነው ያለ ነው። ተሰብስበን እንደ ፓርቲ የያዝነው እንትን ባይኖርም እንደሚከታተል ፓርቲ ከዚህ በፊትም ያሉትን ሂደቶች ሀሳብ እንደሰጠ ፓርቲ የትናንትናው ምስራት የነበረችበት ሁላችን ሁላችንም የምናስታውሰው ነው እና በዚህ ሁኔታ እንደዚህ አይነት ደስታ መምጣቱ በጣም ትልቅ ነገር ነው። ምክንያቱም ኢትዮጵያ በጨለማ ውስጥም ቢሆን ተስፋ የሚሰጡ ነገሮች እንደማታጣ ያየንበት ነው እና በአጠቃላይ ኢትዮጵያን ሕዝብ በተለይ ካላቸው እየቀነሱ የሰጡ ናቶች፣ አባቶች በግንባታውም በዲፕሎማሲውም ደፋ ቀና ሲሉ የነበሩ እህቶች፣ ወንድሞችን ከልብ ማመስገን እንፈልጋለን እና በጣም ትልቅ ደስታ ነው። ትልቅ ስራ ትኖረኛል ይሄ ፕሮጀክት እና የመሳሰሉ ትላልቅ ፕሮጀክቶች ለሀገር እንዴት ያለ ትርጉም ይሰጣሉ ይሄ የምናረጋግጥበት ነው። ሁለተኛው አባይ መጥ ለመናገር የዘፈን የተረት ከዛ ሲያልፍ ደግሞ መሬታችንን አፈራችንን ማዕድናችንን የሚዘርፍ ነው የነበረው ግብጽ ራሷ መታደ ለምትወስደው ወይም ሱዳን ወንዙ ነው ወስዶ የሚሰጥ የነበረው እና ይህንን ገጥቶ በሚገባን ደረጃ ዓለም አቀፍ ድንበር ተሻጋሪ ወንዝ እንደመሆኑ የትኛውም ፓርቲ የትኛውም አመለካከት ያለው ሰው ቢሆን የአባይን አባይን ለኢትዮጵያ መጥቀም በጥሩ ጎኑ ነው የሚያየው አንድ የሚያደርገን ፕሮጀክት በመሆኑ በዚህም መልካምነቱን ለመስከር እንችላለን። ገና በጣም ብዙ እንደሚቀር እናውቃለን። በዲፕሎማሲውም በጣም ትልቅ ስራ መሰራት እንዳለበት ወደ ኤሌክትሪክም ወደ መስምኖም ለመሄድ ረጅም ጉዞ እንዳለ እናውቃለን። ግን መጀመሩ ትልቅ ስራት ነው። ለኛ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከደስታቸው ባሻገር ግድቡ የሚያስተላልፈው መልእክት ትልቅ ነው ብለዋል። ደስታ መንፈስ ውስጥ ካሉት መካከል ነኝ። በጣም ደስ ብሎኛል። በተለይም ኢትዮጵያ አቅዳ ይህንን ትልቅ ክንዋኔ መፈጸም መቻሏ ብዙ ነገር እየተነገረ ብዙ ተስፋ የሚያስቆርጡ መላዎች ከዛ ከዚህም ነው፣ ማስፈራሪያዎችም ጭምር ሁሉ ባሉ ሰላትም ለወዳጅም መልዕክት የሚያስተላልፍ ተግባር መከናወኑ በእጅጉ ደስ ብሎኛል። በእርስዎ አስተያየት አስተሳሰብ ይሄ ፕሮጀክት ለመላ ኢትዮጵያውያን የሚሰጠው የሚያስተላልፈው መልዕክት አለው የተለየ ከሆነ ወገኖች በስተቀር ትምህርት አለው። አንድ ላይ ፀንቶ በመቆም በዚህ ሀገር ውስጥ ማናሸንፈው ችግር የለም የማንሄደው ተራራ የለም የሚለውን መልእክት ያስተላልፋል። ዶክተር አረጋዊ በርሄ ደግሞ ደስታቸውንም ሌላውንም ስሜታቸውንም የገለጹት በዚህ መልክ ነበረ። በጣም ነው የተደሰትኩ በውሃ ሙሌቱ በእውነቱ ለሀገራችን ትልቅ ተስፋ የሚሰጥ ከአንድ እርምጃ ወደፊት እንደ ህዝብ፣ እንደ ሀገር፣ እንደ ኢትዮጵያ ህዝብ ተጠቅላላ ማለት ለዘመናት ስናልመው የነበረ ነገር፣ ያለፈው ትውልድ ማጠቃላይ ሲያልመው የነበረ ህዝብን መሆን የጀመረበት ቀን ስለሆነ ይህ በግል ይ የመጀመሪያ የብህር ልጅ ወልድ ከተሰማኝ ደስታ በላይ ሆኖ ነው ያገኘሁት። ይሄ ፕሮጀክት እና ሌሎችም ተመሳሳይ ትላልቅ ፕሮጀክቶች ለኢትዮጵያውያን የሚሰጡት ልዩ ትምህርት ልዩ መልእክት አለ ይላሉ ሰው አዎ ከተባበር ብዙ ነገር መለወጥ እንደምንችል ታይገኛል ኢትዮጵያ በእርግጥ ከአለም ትልቅ አገር የነበረ ነው ነገር ግን ተባብረን መስራት ስላልቻል ወደኋላ ኋላ ቀርተናል ስለዚህ ተባብረው መስራት ምን ያክል ለውጥ ማምጣት እንደሚቻል ይሄ የግድቡ ውይይት ያሳያል። በጣም አመሰግናለሁ፣ ዶክተር አረጋዊ በርሄ ስለ ትብብሮ በጣም አመሰግናለሁ።